ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ምን አይነት እህል ነው የሚሰጧችሁ? ስንዴ ነው ስንዴ። ስንት ኪሎ ለአንድ ሰው? አስራ አምስት 15 ኪሎ። አሁን እርስዎ ስንት የቤተሰብ አባላት አሉት? ስምንት ነው። እኔ እና ስንት ወሰዱ? አሁን የአምስት ነው የወሰድኩት? የአምስት ሰው? አዎ፣ ሶስቱ አላገኙ። ለምን? እንጃ፣ አላገኙም ተብሎ በአምስት ነው የተሰጣሁት ትናንትና። ከራያ አዘቦ ዘጋቢያችን ግርማ ይገብሩ ከነዋሪዎች ጋር ካደረገው ቃለምልልስ የተቀነጨበ ነው የሰማችሁት። ስለ ድርቁና ስለ ገጠማቸውም ረሃብ ሲናገሩ ነው የሰማችኋቸው። 15 ኪሎ በልቶ ለመኖር እኛ ስንገመግመው በቂ አይደለም፣ ግን ለዚህ ብቻ የወጣ አይደለም፣ ሀገራዊ ነው። እኚህኛው ደግሞ የወረዳው አስተዳዳሪ ናቸው። ዝርዝሩን በዕለቱ አብሬስ ይዘናል። ሌሎች ብርከት ያሉ ወቅታዊ ዜና ዘገባዎችም ለሰዓቱ ተቀናብረዋል። በዚህ ምሽት ሶማሊያ ውስጥ ስለደረሰ ጉዳት፣ የቀድሞ የመከላከያ ሚኒስትር ስለመገደላቸው፣ እንደዚሁም በዩጋንዳ የቀድሞው ለፕሬዚደንትነት እየተወዳደሩ ያሉት ኪዛ ቤሲጄ በቁጥጥር ስር ውለው መፈታታቸውን የሚመለከቱ ዘገባዎች ይዘናል። እንደዚሁም የእስራኤል የቀድሞ ጠቅላይ ሚኒስትር የአንድ ዓመት ከስምንት ወር ስራታቸውን ዛሬ ጀመሩ የሚሉ አበይት ዜናዎች አሉ። ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮች፣ ሰኞ የካቲት 7 2008 ዓ ም አስተናጋጆቻችሁ አሉላ ከበደና እኔም ሰሎሞን አባተ ለምሽቱ ያለንን ዜና ይዘንላችሁ እንቀርባለን። የአዲስ አበባ ማረሚያ ቤት የቀድሞውን የአንድነት ፓርቲ አመራር አባላትና አቶ ሀብታሙ አያሌው እንዲፈታ ፍርድ ቤት የሰጠውን ትዕዛዝ አለመፈጸሙ የሕገ መንግሥት ጥሰትና ተጠያቂነትን እንደሚያስከትል ፌዴራል ጠቅላይ ፍርድ ቤት አስገነዘበ። ቀደም ሲል የሰጠው ትዕዛዝ ዛሬውኑ እንዲፈጸም በድጋሚ አሳስቧል። አቃቢ ሕግ ከብሔራዊ ደህንነት መስሪያ ቤት ያገኛቸው ማስረጃዎች ቅጂ ለመልስ ሰጪዎች ችሎት ፊት እንዲያስረክብ ቀጠሮ ሰጥቷል። መልስ ሰጪዎች ማረሚያ ቤት ውስጥ ሳሉ ደርሶብናል ያሉትን የእንግልት አያያዝ ለፍርድ ቤቱ አስረድተዋል። በትግራይ ክልል በራያ አዘቦ በደረሰው ከፍተኛ ድርቅ 161 ሺህ ከሚሆነው ከጠቅላላው ህዝብ 124 ሺህ የእህል እርዳታ እንደሚያስፈልገው የወረዳው አስተዳደር ገለጠ። ለ87 ሺህ ሰው ከመስከረም ወር አንስቶ እርዳታ መድረሱን የወረዳው አስተዳደር አመልክቷል። ከታህሳስ ወዲህ አደጋው እየባሰ በሚሄዱ ምክንያት የተረጂው ቁጥር 124 ሺህ መድረሱን አስተዳደሩ የጠቀሰ ሲሆን አስቸኳይ እህል እርዳታ የሚያስፈልገውና በሴፍቲ ኔት ምርሃ ግብር የሚታቀፈውን ለመለየት በሚልም እርዳታው በወቅቱ እንዳልተሰጠ ታውቋል። በተጨማሪም የእህል እርዳታው ወደ አካባቢ በፍጥነት ያለመድረሱን የወረዳው አስተዳዳሪ አቶ ክፍሎም ሀይለ ገልጠዋል በነብሶ ከፍ ለወር የሚሰጠው 15 ኪሎ ስንዴና ግማሽ ሊትር ዘይት በቂ እንዳልሆነ በወረዳው የሀደ አልጋ ገጠር መንደር ነዋሪዎች የተናገሩትን የወረዳው አስተዳዳሪም ከሰው ከህዝቡ ጋር ተመሳሳይ ሀሳብ እንደገለጡ ነው የተገለጸው። የእህል ራሽኑ በአካባቢው ብቻ ሳይሆን በመላው አገሪቱ በተሰራጨ መመሪያ መሰረት የተከናወነ መሆኑን ተጠቅሟል። በመጽሔት ዝርዝር ዘገባ ይኖርናል። የሶማሊያ የቀድሞ የመከላከያ ሚኒስትር ዛሬ ሞቃዲሾ ውስጥ ተገደሉ። የመከላከያ ሚኒስትርነታቸውን ከለቀቁ በኋላ በሀገሪቱ ፓርላማ ወታደራዊ አማካሪ ሆነው ሲያገለግሉ የነበሩት ሙኪያዲን ሞሐመድ ሐጂ ኢብራሂም የተገደሉት በመኪናቸው ስር ተደብቆ በነበረ ፈንጂ መሆኑን አደጋውን ያየ አንድ የፖሊስ መኮንን ተናግሯል። በዚሁ ኬኤም አራት በሚባለው መንደር በደረሰው ፍንዳታ ለጊዜው ማንነቱ ያልተገለጠ ሌላም ሰው መቁሰሉ ተዘግቧል። ቀረሕ ወገን ኦ ዲንኤ ባጉርቆ ከወዘይ እያሃለያለይ ግም ያ ድና ዓካለ ውሓላሳርናኒ ፍንዳታዊ ደረሰው በአሽከርካሪ መቀመጫ በኩል ነበር። እዚያ ቦታ ላይ ደግሞ የተቀመጠው እርሱ ነበር። መኪና ውስጥ አብረውት የነበሩ አንድ ሽማግሌም ተጎድተዋል። ከመኪናዊቱ ስር የተጠመደ ፈንጂ እንደሆነ አላውቅም። የፖሊስ ምርመራ ውጤት ግን እየጠበቅን ነው። ሙሂያዲን ሞሐመድ ኩላን የሚባለው የፖለቲካ ፓርቲ አባል ሲሆኑ አደጋው የተጣለባቸው የፓርቲያቸው ስብሰባ ላይ ተካፍለው ከወጡ ከጥቂት ሰዓታት በኋላ እንደነበረ የሙሂያዲን የቅርብ ወዳጅ እንደሆኑ የሚነገረው የፓርቲው ሊቀመንበር አብዱልቃዲር ባርሚናጅ ናቸው ለቪኦኤ ይህንን የተናገሩት። ሀነልማበሽግግሩ ወቅት የዛሬ ሰባት ዓመት ግድም የመከላከያ ሚኒስትር ነበሩ። ሰላም ወዳድ ሰው ነበሩ። በግጭት ወቅት እንኳን አብዛኛውን ሕይወታቸውን ያሳለፉት ሀገሪቱ ውስጥ ነበር። በሰላም እና በልማት ጉዳዮች ላይ ነበር የሚሰሩት። በእነኚህ ቀናት ደግሞ በታችኛው ሸበሌ ክልል ውስጥ በተጣሉ ጎሳዎች መካከል ሰላም እንዲወርድ እያግባቡና እያደራደሩም ነበር። ለጥቃቱ ኃላፊነት የወሰደ እስካሁን ባይሰማም ከአንዳንድ አመላካቾች የአልሻባብ እጅ ስራ ሳይሆን እንደማይቀር ተገምቷል። የአሜሪካ ሳይሆን አይቀርም የተባለ ሰው አልባ አውሮፕላን ወይም ድሮን ምዕራብ ሶማሊያ ውስጥ ዛሬ መውደቁን የአልሻባብ ተዋጊዎች አስታወቁ። አልሻባብ የሚያንቀሳቅሰው ነው የሚባለው አንድ ዌብሳይት ባወጣው ዘገባ ይህ ጌዶ ክፍለ ሀገር ውስጥ ከምትገኘውና በአልሻባብ ይዞታ ስር ካለችው ሻንዳር ቀበሌ ሰባት ኪሎ ሜትሮች ርቀት ላይ ወደቀ የተባለው ድሮን ስድስት ሚሳይሎችን ጭኖ እንደነበርም ተመልክቷል። የወደቀውን ሰው አልባ አውሮፕላን ከሌላ ወዳለው ስፍራ ማራቃቸውን የአልሸባብ ተዋጊዎች በሚቆጣጠሩ ራዲዮ ተናግረዋል። አንድ ስለ ሰው አልባ አውሮፕላኑ መስማቱን የጠቆመ ማንነቱ እንዲ ደበቅ የጠየቀ የሶማሊያ መንግስት ባለስልጣን የማን እንደሆነ ግን ገና እንዳላረጋገጠ ነው የገለጠው። አልሻባብ በአካባቢው ባለው የአፍሪካ ሕብረት ጦር አባል በሆኑት የኬንያ ወታደሮች መደብ ላይ ጥቃት ካደረሰ ካለፈው ወር ወዲህ የጦር ጀቶች በአካባቢው እንደሚንቀሳቀሱ እናውቃለን። ይህ ሰው አልባ አውሮፕላን ግን የማን እንደሆነ ማረጋገጥ አልችልም ብለዋል። ባለስልጣኑ ጉዳዩ በሶስተኛ ወገን ገና ካለመረጋገጡ በተጨማሪ የሶማሊያ የደህንነት ባለስልጣናትም ስለተባለው ድሮን እስካሁን ያወጡት መግለጫ የለም። ሰሞኑን ለሚካሄደው የዩጋንዳ ፕሬዚደንታዊ ምርጫ እየተወዳደሩ ያሉት የተቃዋሚ መሪ ኪዛ ቢሲጄ ዛሬ በፖሊስ ቁጥጥር ስር ውለዋል። ቢሲጄ የተያዙት ካምፓላ ውስጥ የምረጡኝ ቅስቀሳ እያካሄዱ ሳሉ ሲሆን እማኞች እንደተናገሩት በዘመቻቸው ዝግጅት ላይ በተገኙ ሰዎች ላይ ፖሊስ አስለቃሽ ጭስ ረጭቷል። ቢሲጄ በዘገባው ውስጥ ወዳልተጠቀሰ ወደ ሌላ ከተማ ተወስደው ማምሻውን መለቀቃቸው ታውቋል። ኪዛ ቤሲጄ በቅርብ ዓመታት ውስጥ ላለፉት 30 ዓመታት መንበረ ፕሬዚደንቱን ይዘውት ባሉት ሙሴቬኒ አስተዳደር ላይ ከሚያካሄዷቸው የተቃውሞ ዘመቻዎች ጋር ተያይዞ በቅርብ ዓመታት ውስጥ ለበርካታ ጊዜያት ወደ እስር ቤት ሲጎተቱ ቆይተዋል። ቤሲጄ ቀደም ባሉ ሶስት ውዝግብ የበዛባቸው ምርጫዎችም እየተወዳደሩ ተሸንፈዋል ሲባል መቆየቱ ይታወቃል። የተቃዋሚ መሪው እጩ ፕሬዚደንት የነበሩባቸውን መኪና የፖሊስ አባላት አስቁመው አስለቃሽ ጋዝ ሲረጩባቸው እዚያችው መኪና ውስጥ አብረዋቸው እንደነበሩ ከጠበቆቻቸው አንዷ ሊክዋጎ ሺፍራ ለቪኦኤ ገልጸዋል። አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፈውን የሰዓቱን የዓለም ዜና ነው። የቀድሞ የእስራኤል ጠቅላይ ሚኒስትር ኢሁድ ኦልመርት የተፈረደባቸውን የአንድ ዓመት ከሰባት ወር እስራት ዛሬ ጀመሩ። ዘጋቢያችን ሮበርት በርገር ከኢየሩሳሌም ያጠናቀረውን ዘገባ ሰለሞን ክፍሌ ያቀርበዋል። ኢሁድ ኦልሜርት የመጀመሪያው የቀድሞ የእስራኤል ጠቅላይ ሚኒስትር ይሆናሉ በእስራት ሲቀጡ። ቀደም ሲል የኢየሩሳሌም ከተማ ከንቲባ በነበሩበት ወቅት ከቤቶች ንግድ ሥራ ቅሌት ጋር በተያያዘ ጉቦ ተቀብለዋል ተብሎ ተፈርዶባቸዋል። ኦልሜርት ዛሬ ወኒ ከመውረዳቸው በፊት ባወጡት መግለጫ አሁንም ቢሆን ከተከሰስኩበት ወንጀል ነፃነኝ ሲሉ በአቋማቸው ጸንተዋል። ሻኒኮፌር ሚኮል ቫኾል ቢሹሜ ሾኸልችዩ ኸሱሊ ከዚህ ቀደም ፈጽሞ ጉቦ ተቀብያ አላውቅም። የቀረቡብኝን ክሶች ሙሉ በሙሉ አልቀበልም ነበር ያሉት ኦልሜርት በዕብራይስጥ። ያም ሆነ ይህ ግን ኦልሜርት ኢየሩሳሌም ከተማ ውስጥ እንዲሠራ የታቀደውን ዘመናዊ መኖሪያ ሕንፃ ግንባታ ለመደገፍ 130ሺ ዶላር ጉቦ ተቀብለዋል ተብለው በቀረበባቸው ክስ ጥፋተኛ ሆነው ተገኝተዋል። የቀድሞ ጠቅላይ ሚኒስትር ራሳቸውም ቢሆኑ ጥፋት ሰርቻለሁ ብለው አምነዋል ግን ምንም አይነት ወንጀል አልፈጸምኩም ነው የሚሉት። በሌቭ ከቬድ መወድ አኒ መቀበል ዐለ አሥሚ የት ግዛር ድን ኤይን አዳም ሐውምድ ምዓል አኾክ ማንም ሰው ከህግ በላይ መሆን ስለማይችል ፍርዱን እቀበላለሁ የምቀበለው ግን በሐዘኔታም ጭምር ነው ብለዋል ኦልሜርት አክለው በመግለጫቸው። ኦልሜርት የመጨረሻው ከፍተኛ የእስራኤል ባለሥልጣን መሆናቸው ነው ወህኒ ሲወርዱ የቀድሞው ፕሬዚደንት ሞሼ ካትሳቭ ሴት አስገድዶ በመድፈር ወንጀል ተከሰው ጥፋተኝነታቸው በመረጋገጡ የሰባት ዓመት እስር ቅጣት ላይ ይገኛሉ። እነዚህን የመሳሰሉ ቅሌቶች ሕዝቡ በመንግሥቱ ላይ እምነት እንዲያጣ ከማድረጋቸውም በላይ የመረጧቸው ባለሥልጣናት ተስፋ አስቆራጭ በሆነ ደረጃ በሙስና የተዘፈቁ ሆነዋል የሚል ስሜት አሳድሮባቸዋል። ሰሜን ሶሪያ ውስጥ የሚገኝ አንድ ሆስፒታል በደረሰበት የአየር ድብደባ መውደሙን ድንበር የለሽ ሐኪሞች የሚባለው ግብረሰናይ ድርጅት አስታወቀ። ሌሎች የሚያንቀሳቀሳቸው ሶስት የጤና ተቋማት ላይም ተመሳሳይ ድብደባ መድረሱን ቡድኑ አመልክቷል። በተፈጸመው ድብደባ አንድ 30 አልጋዎች ያሉት ሆስፒታል ሙሉ በሙሉ ሲወድም ዘጠኝ ሰዎች መገደላቸውን ድንበር የለሽ ሐኪሞች አስታውቀዋል። ድንበር የለሽ ሐኪሞች ድብደባውን ያደረሱት የ መንግስቱ ጀቶች ናቸው ቢሉም ለንደን የሚገኘው የሶሪያ ሰብአዊ መብቶች ቃፊር ቡድን ደግሞ ድብደባውን የፈጸሙት የሩሲያ ጀቶች ናቸው ብሏል። ተፈጸሙ ስለተባሉት ድብደባዎችና ስለደረሰው ጉዳት ከደማስቆም ይሁን ከሞስኮ ለጊዜው የተሰማ መግለጫ የለም። የዜናው ሰዓት አበቃ። ክብራትና፣ ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና እኔም ሶሎሞን አባተንን በዓለም ዜና የጀመረው የሐሙስ የካቲት 7 2008 ዓ ም ፕሮግራማችን በ19 በ22ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ አራት ሰዓት ይቀጥላል። አሁን ቀዳሚውን የዕለቱን አብይ ርዕስ በትግራይ ክልል ራያ አዘቦን የመታው ከፍተኛ የድርቅ አደጋ ከጠቅላላው 161000 የአካባቢው ነዋሪ ሕዝብ በ124000 የምግብ እርዳታ ለምግብ እርዳታ ማጋለጡን የወረዳው አስተዳደር አመልክቷል። ግርማይ ገብሩ ተጨማሪ ዘገባ አለው። እንደምን ዋላችሁ። ምን ችግር የለው እ እንዴት ናቸው ማን ልበል ሉፍ ልፍ ገርቻል። የእርሶ ቤት የትኛው ነው? ይሄ ነው። የክረምቱ ሁኔታ እንዴት ነበር? ክረምትማ ዘንድሮ የለም፣ ክረምቱ የለም ዘንድሮ። እርዳታ ምናምን ይሰጣል እዚህ አካባቢ? አዎ አሁን ጀምረዋል። መቼ ጀመሩ ስላሰት መድን አለም እድና ረባዓሉ መቼም ሁለት ወርህ በፊት አንድ ጊዜ ተቀብለናል። አሁን ደግሞ ትናንትና ተቀብለናል። ምን አይነት እህል ነው የሚሰጧቸው? ስንዴ ነው ስንዴ። ስንት ኪሎ ለአንድ ሰው? አስራ አምስት ኪሎ። እርስዎ ስንት የቤተሰብ አባላት አሎት? ስምንት ነው እኔ እና ስንት ወሰዱ? አሁን የአምስት ነው የወሰድኩት፣ የአምስት ሰው ሶስቱ አላገኘ ለምን? እንጃ። አላታገኙም ተብሎ በአምስት ነው የተሰጠሁት ትናንትና። እና በቂ ነው? እንዴት ብሎ ይበቃል? ሶስት ምን ይበላሉ? ስንዴ ብቻ ነው የሚሰጧቸው? አዎ፣ ስንዴና ዘይት ሽክክ እንቀበላለን። ስንት ሊትር ዘይት ነው ለአንድ ሰው ቢራ ና ትባል ትንሽ የቢራ ጠርሙስ ምጎ የቢራ ጠርሙስ እና። አሁን እንዴት ነው ይበቃችኋል? አሁን ቤት ውስጥ የሚበላ የሚጠጣ ነገር አለ? እንግባ ኮቦይታንጥት ነው አሁን የተሰጠን ትናንትና አለ። አሁን ሱ ቀልት እንሰጣል። ውሃስ እንዴት ነው? አረጋይ ውሃማ፣ ሞትና ነው እዚህ አካባቢ የለም። ውሃ የለም፣ ውሃ ጥም ነው። ይህደ አልጋ ጫዶ ይባላል። እናመጣለን ውሃማ ተሸክማችሁ ነው የምታመጡት ከሩቅ ወገብነ በአህያ እናመጣለን እዚህ አካባቢ የተቆፈረ የውሃ ጉድጓድ የለም የለም የነበረች ፊት አሁን ጠፍታለች። እንጂ ለላይ የለም ለእንስሳት የሚሆን ሳርና ውሃ አለ እዚህ አካባቢ የለም ይሄ አገዳው ደርቆ የቀረው ይሄ ሰበሰብ ነው ነው የምንበላ ይሄ ቁልቋላው እየለወለኩ ይኸው ተመልከት በለሱ አዎ በለሱ እየለወለኩ ምስጋራ ትንሽ ትንሽ ነው የምሰጠው እንጂ የምበላ የለም ዘንድ ከዚህ በፊት ጭድም ሳርም ሁሉም እየተሰበሰበ ደህና ነው የቆየ። ዘንድሮ ይሄ የተዘራ ደርቀዋል። የደረቀው የሰበሰብነው ነው ምንበላ እንጂ ሌላ የለም። እዚህ አካባቢ ህጻናት ልጆች አሉ? አዎ አሉ። ማለት ከአምስት አመት በታች የሆኑ ህጻናት አሉ? አሉ። ለነሱ የሚሰጥ የተለየ ምግብ አለ? የለም። አላገኘ ነው። እና እንዴት ነው አሁን፣ የታመመ ሰው እዚህ አካባቢ የምታውቁት? እርሶ አቶ ሁሉፍ የሰሙት አለ እዚህ አካባቢ የታመመ ሰው አሁን? አዎ ማለት የሚበላውን አጥቶ የታመመ ሰው አለ ወይ? አይ እሱ ኳ እሱ ኳ ከአሁን ደህና ነኝ። በረብ ያመመ የብልናይ ወይ ተገሩና ከአሁን መንግስቱም እየሰጠ አሁን ጀምረዋል። ከዚህ በፊት ሸቁሎ የበላ የቆየ አሁን እርዳታ ጀምረዋል። አሁን ከአሁን ድረስ ደህና ነው። የታመመ የሞተ ሰው የለም። አይ የለም፣ ደህና ነው። ዝናብስ መጣል ጀምሯል? ዝናብማ የለም፣ ዝናብ የለም። ይኸው እንደምታዩ ነው። አሁን እርስ ቤተሰቦን በምንድን ነው የሚያስተዳድሩት? ምን እየሰሩ ነው የሚያስተዳድሩት በዚህ ሰዓት? እኔ ለቀን ለቀን ነው የምሰራ። ምንድን ነው የሚሰሩት? ሽንኩርትም ኮመደርም ቲማቲም ቲማቲም እንደዚህ ስራ አለ። ይሄ የቀን የቀን እየሰራን ለልጆች ነው የምናበላቸው እንጂ ላላ የለም። በጣም ነው የማመሰግናቸው። አቶ ክፍሎም ኃይለ የራያ አዘቦ ወረዳ አስተዳዳሪ፣ ዘንድሮ የተከሰተው የድርቅ ሁኔታ በወረዳው ምን እንደሚመስል፣ በስንት የገጠር ጣቢያዎች እንደተከሰተ፣ ጉዳቱን ምን ያህል እንደሆነ አጭር መግለጫ ይስጡ። አስቀድመን እቅድ ይዘን እየሰራ ነው የነበር ነው ወደ 2.4 ሚሊዮን ኩንታል ለማግኘት ነው አቅደን የነበር ነው። ከዚህ ከእቅዱ 7.8 ፐርሰንት ብቻ ነው ያገኘ ነው ማለት ነው። በዚህ ድርቁ ምክንያት ምን ሊከሰት ይችላል የሚለው ነገር ገምግመነው ነበር። 161000 ህዝብ አካባቢ ነው ያለን። ከዚህ ከ161000 124000 የሚሆነው ህዝብ እጥረት ያጋጥመዋል ብለን ነው በግምገማችን እንተናስቀምጠን የነበረን። ሌላው የቀረ ቀጥታ በድርቁ ተጎጂ አይደለም መስኖ ያለው ነው። ሌላው ደግሞ በንግድ የሚተዳደር ነው። የቀረ ግን እርዳታ ያስፈልገዋል ብለን አስቀምጠን የነበረን ማለት ነው። እንዲሁም በእንስሳት 323 ሺህ የተለያዩ እንስሳቶች አሉን ለነዚህ የሚያስፈልጋቸው ምግብ ያለንም እንገምግመን ቀሪውን አስቀምጠናል ማለት ነው። ለ124 ሺህ ህዝብ እንግዲህ ረድኤት ያስፈልጋል ረድኤት ሊመጣለት ለሚመለከተው አካል ጥያቄ ያቅርበን። ከመስከረም ጀምሮ እርዳታ የሚያስፈልገው 87 ሺህ ህዝብ ነበረ ማለት ነው። እስከ ህዳር ትንሽ የተወሰኑ ንሱን ለቃቅመ ይቆያል ብለን ለሁለት ወር መስከረም ጥቅምት ይቆያል ብለን ያስቀምጥ ነው ደግሞ የቀረው ነበር። ከታህሳስ በኋላ ግን ጠቅላላ ህዝቡ እርዳታ ያስፈልገዋል ብለን አስቀምጠን ከታህሳስ በኋላ እርዳታ እንደሚሰጥ ተነግሮናል ማለት ነው። እርዳታ ተጀምረዋል። 87 ሺህ መስከረም፣ ጥቅምት፣ ህዳር ሰጥተናል ማለት ነው። ከታህሳስ ደግሞ ሞቱ 24 ሺህ ተጨማሪ እርዳታ ያስፈልገናል ብለን ጠይቀን ነበር። ተጨማሪ ያስፈልገናል ስንል ያንን የሚጨመረው ወደ ሁለት ክፈሉ ተባለ። ሴፍቲነት ለብቻው በሴፍቲነት ፕሮግራም የሚደገፈው ኤመርጀንሲ ያስፈልገዋል ምትሉት ደግሞ ለብቻው ተባለ። ከዚህ በፊት ሁሉም በኤመርጀንሲ ነበር። እርዳታ ያስፈልገዋል በሚል ነው አውጥተነው የነበር ነው። ወደ ሁለቱን ለየዋቸው ሲባል የተወሰነ ይህንን ለመለየት ጊዜ ፈጀብን ማለት ነው። አዲስ የመመልመል ሲመለመል ደግሞ ግድ ህዝቡ ነው የሚመለምለው። እንዲሁ ቁጭ ብለህ በአጭሩ እንትን የሚሆን አይደለም ከልማት ቡድን ተመልምሎ ልማት ቡድን ደግሞ ወደ ጣቢያ እስኪመጣ ወረዳ እስኪመጣ እንዲሁ ዘግተናል ማለት ነው። በዚህ ምክንያት የዘገየ ነገር አለ። የተወሰነ ቀናትም እህሉ እዚህ ፈጥኖ ያለመድረስ ሁኔታ አለው። አሁን በተጨባጭ ማለት ነው እንጂ እርዳታው ከመስከረም ጀምሮ ጥቅምት፣ ህዳር ሰማኒያ ሰባት ሺህ ርድኤት ቦልተዋል ማለት ነው። ለህፃናት በተለይ አልሚ ምግብ በመስጠቱ በኩልስ እስካሁን የተሰጠ ነገር አለ? ህፃናትን እንዴት ነው እያያቸዋቸው ያላችሁት? ጥናቱ ዳሰሳው ተካሂደዋል። በጣም ተቸግረዋል የሚሏቸው አሉ፣ መካከለኛ ነው የሚለዋቸው አሉ፣ ችግር የላቸው የሚሏቸው አሉ ማለት ነው። አሁን ናቸው የተጎዱት ህጻናት ህጻናቱ ተጎዱ ተብሎ ባለፈው መጥተው የነበሩ ሀያ አራት ናቸው። ለተጎዱ ምግብ ያስፈልጋቸዋል ለተባሉም መጥተዋል። ፋፋ ምንለው እኛ እሱ መጥተዋል እሱም አድልናል ማለት ነው። እሱን ያደል ናቸው ለተመለመሉ ብቻ በዛች ስክሪን ለተደረጉ ሰዎች ብቻ ተሰጥተዋል ማለት ነው። ወርሃዊ ነው የሚሰጠው፣ ወርሃዊ አይደለም የተሰጣቸው። መጀመሪያ ሲመጣ ዘግተዋል። አሁን ባለፈው ወር ግን አድለናል ማለት ነው። ሴፍትኔት የሚሰጠው ለሁሉም አይደለም ለሁሉም ሰው አይደለም የምትሰጠው። ስለዚህ ለቀሩስ የሚለው ጥያቄ አለ። እንግዲህ ለቀሩ የተለየ እንትን አልወጣላቸውም። አሁን በሴፍትኔት ከተጠኑ ካለ ቤተሰቡ አምስት ብቻ ነው እንትን የሚለው። ስለዚህ የእነሱን ቀርቶብናል። ስለዚህ እነሱ ምን ይሆናሉ የሚለው ትላንት ጥያቄ ተነስቶ ነበር። በዚህ ምክንያት የተጠቁ ሰዎች አሉ ተብሎ ተነስተዋል። አሁን እኛም ወደ ቢሮ ሪፖርቱ እናደርጋል። ዳይሬክሽኑ የሴፍትኔት ሀገራዊ ነው። ከቤተሰብ አንድ ሴፍኔት የተጠና ማክሲማም አምስት ነው የሚወስደው። ከዛ በታች ከሆነ ከዛ በታች ይወስዳል። ከዛ በላይ ካሉት ግን ዘጠኝ ከሆኑ አራቱ ይቀራሉ ነው ለነዛ ለቀሩ አራቱስ ምን እናብላቸው የሚል ጥያቄ የተነሳ ነገር አለ። እሱ ደግሞ እንደ ጥያቄ እኛም አሁን ሬይዝ እናደርገዋለን ማለት ነው። እያንዳንድ ሰው እንግዲህ በወር 15 ኪሎ ስንዴና ግማሽ ሊትር ዘይት ነው የሚሰጠው። ይሄ ግን በቂ ነው? አንድ ሰው በዚች ብቻ መኖር ይችላል ወይስ እርዳታዊ ጨመር ነው? የእናንተ አስተያየት ምንድን ነው የምትሉት? ህዝቡ በቂ አይደለም ይላል። 15 ኪሎ በልቶ ለመኖር እኛ ስንገመግመው በቂ አይደለም ግን ለዚህ ብቻ የወጣ አይደለም፣ ሀገራዊ ነው። አንድ ሰው ምን ያህል ይበላል የሚለው በሳይንስ የተጠና ነው። ተጠና ይህንን ያህል ለአንድ ሰው ይበቃል ተብሎ ፕሮግራሙ የታቀፉ ሰዎች 15 ኪሎ ይወስዳሉ። ሴፍቲኔት ሴፍቲኔት አሁን ኛ ላይ ዩስኤድ ነው እንትን የሚያደርገው በእኛ አካባቢ። ስለዚህ ዩስኤድ ዳይል ነው የሚከታተለው። ስለዚህ እነሱን ባወጡት ነው እየተጠቀምን ያለ ነው። በቂ ነው ወይ የሚለው ነገር ግን እንጃ፣ እኔ በቂ ነው ብዬ አላስብም። በተለይ በዚህ አካባቢ በቂ አይሆንላቸውም የሚል አለኝ። ቢጨመር ሌላ ቢጨመራቸው የበለጠ እንኳን አለ አስተያየት አለኝ። አቶ ክፍሎም ኃይለ የራያ አዘቦ የወረዳው ሊቀመንበር፣ በጣም ነው ማመሰግኖት ማመሰግናለሁ። E የአዲስ አበባ ማረሚያ ቤት የቀድሞውን የአንድነት ፓርቲ አመራር አባላት አቶ ሀብታሙ አያሌውን እንዲፈታ ፍርድ ቤት የሰጠውን ትዕዛዝ አለመፈጸሙ የሕገ መንግሥት ጥሰትና ተጠያቂነትን እንደሚያስከትል ፌዴራል ጠቅላይ ፍርድ ቤት አስገንዝቧል። ቀደም ሲል የሰጠው ትዕዛዝ ዛሬውኑ እንዲፈጸም በድጋሚ አሳስቧል። አቃቤ ሕግ ከብሔራዊ ደህንነት መስሪያ ቤት ያገኛቸውን ማስረጃዎች ቅጂ ለመልስ ሰጪዎች ችሎት ፊት እንዲያስረክብ ቀጠሮ ሰጥቷል። መልስ ሰጪዎች ማረሚያ ቤት ውስጥ ሳሉ ደርሶብናል ያሉትን የእንግልት አያያዝ ለፍርድ ቤቱ አስረድተዋል። መለስካቸው አምሃ ከአዲስ አበባ ተጨማሪ አለው። የካቲት ሦስት ቀን ሁለት ሺህ ስምንት ዓመተ ምህረት የፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት የሰበር ሰሚውን ችሎት ፍርድ መሠረት በማድረግ የቀድሞ የአንድነት ፓርቲ አመራር አባላት አቶ ሀብታሙ አያሌውና አቶ ዳንኤል ሽበሺ የአረና ፓርቲ አመራር አባል አቶ አብርሃ ደስታ፣ የሰማያዊ ፓርቲ አመራር አባል አቶ የሸዋስ አሰፋ እንዲሁም አቶ አብርሃም ሰለሞን የአዲስ አበባ ማረሚያ ቤት ከእስር እንዲፈታቸው ትእዛዝ ሰጥቶ ነበረ። ይሁንና ይህ የፍርድ ቤቱ ትዕዛዝ ባለመፈጸሙ ዛሬ ከእስር ቤት መቅረባቸውን ፍርድ ቤቱ ተገንዝቧል። ከማረሚያ ቤቱ ተወክለው ችሎት የቀረቡትም የፍርድ ቤቱ ትዕዛዝ መድረሱን አረጋግጠዋል። ፍርድ ቤቱም ለምን ፍቹ እንዳልተፈጸመ ሲጠይቃቸው ትክክለኛ መፈቻ ሌላቸውም ሲሉ ተወካዩ መልስ ሰጥተዋል። ፍርድ ቤቱም በበኩሉ ፍርድ ቤት የወሰነውን ማረሚያ ቤቱ ለመመርመር መብት የለውም የተወሰደው እርምጃ ህገ መንግስቱን መጣስና የፍርድ ቤትን ትእዛዝ አለማክበር ነው ይህ ተጠያቂነትን ያስከትላል ሲል አስታውቋቸዋል አቶ አምሀ መኮንን በይበልጥ አብራርተዋል በችሎት የተገኙት የማረሚያ ቤት ተወካይ እየገለጹ ያሉት የፍርድ ቤቱን ትእዛዝ ማረሚያ ቤት ውስጥ እስረኞችን ለመፍታት ሀላፊነት ላለው ክፍል ወይም ሀላፊ ደጋግሞ ቢያስረዱም ሊገባቸው እንዳልቻለና ሊቀበሉ እንዳልቻለ ነው የማረሚያ ቤቱ ተወካይ የገለጸ ያለው እንግዲህ ፍርድ ቤቱም ይህንኑ ተከትሎ አጽንኦት ሰጥቶ ይሄ የፍርድ ቤት ትዕዛዝን አለመፈጸም ህገ መንግስቱንም ጭምር የመጣስ እንደሆነና ተጠያቂነትንም እንደሚያስከትል በአጽንኦት ገልጿል እና የሚቻል ከሆነ ማረሚያ ተወካ ይህንኑ ገልጸው ዛሬውኑ እንዲፈቱ እንዲያደርጉ፣ የማይሆን ከሆነ ግን እስ በነገው እለት ፍርድ ቤቱ ትዕዛዝ እንደሚሰጥ ገልጿል። ስለዚህ ይህንኑ ነው እንግዲህ የምንጠብቀው። ማረሚያ ቤቱ እስረኞችን ላለመፍታቱ የሰጠው አንዱ ምክንያት አቶ ዳንኤል ሽበሼ፣ አቶ አብርሃ ደስታ አቶ የሸዋስ አሰፋ በከፍተኛ ፍርድ ቤት ክርክሩ ይካሄድ በነበረበት ወቅት ፍርድ ቤቱን በመንፈር ተፈርዶባቸው ስለነበር ይህንን ቅጣት አላጠናቀቁም የሚል ነው። ይሁንና ይላሉ አቶ አምሃ ይህ ለሌሎቹ ሁለት መልስ ሰጪዎች በእስር ቤት እንዲቆዩ ምክንያት ሊሆን አይችልም። የእነሱ ጉዳይ ምናልባት ከፍተኛ ፍርድ ቤት ላይ በሚሰጠው ማብራሪያ የሚፈታ ነው የሚሆነው እና ማረሚያ ቤቱ እስካሁን ሊፈታቸው ያልቻለው እነሱን በተመለከተ ሕጋዊ ምክንያት ስላለው ነው ብሎ መውሰድ ይቻላል። አቶ ሀብታሙ አያሌውና አብርሃም ሰለሞን ግን እንደገለጽኩት ምንም ሌላ ማረሚያ ቤቱ ላይፈታቸው የሚችልበት ሕጋዊ ምክንያት የለም። በሚገርም ሁኔታም ዛሬ ታስረው ሲቀርቡ ማረሚያ ቤቱ ሊፈታቸው ያልቻለበትን አለኝ የሚለው ምክንያት እንኳን በጽሁፍ አልገለጸም። ይሄ ግልጽ የሆነ ሕግን ለማክበር ፈቃድ ኛ ያለመሆኑ ፍርድ ቤትንም ትእዛዝ ለማክበር ፈቃደኛ ያለመሆኑን በግልጽ ያሳየበት ነው። እንዲያውም መንግስት በአሁኑ ጊዜ በተለያዩ መገናኛ ብዙሃን ዘዴዎች መልካም አስተዳደር አሰፍናለሁ ከሚለው አባባል ጋር እንደሚቃረን አቶ አማ ያስረዳሉ። ይህ ሁኔታ ደግሞ ምናልባት አሁን መንግስት በጽናት ይዋለሁ ከሚለው የመልካም አስተዳደር ጥያቄ ጋር በግልጽ የሚያሳይ ነው እና የሚመለከተው የመንግስት አካል በጉዳዩ ሳይዘገይ ጣልቃ ገብቶ ይህን ትእዛዝ ያልፈጸሙ አካላት ላይ ተገቢውን አስተዳደራዊ እርምጃ ካልወሰደ የሕግ የመጣሱ ድርጊት የመንግስትም ድርጊት ሆኖ የሚታይበት ሁኔታ መፈጠሩ ማይቀር ነው። ፍርድ ቤቱ ግን ማረሚያ ቤቱ ትእዛዝ ባለማክበሩ ሊወስደው የሚችል ህጋዊ እርምጃ ምንድን ነው? ከዚህ በላይ የፍርድ ቤት ትእዛዝ በማናቸውም ሁኔታ መከበር አለበት። ፍርድ ቤትን ትእዛዝ ላለማክበር የሚያስችል ህጋዊ ምክንያት እስካልቀረበ ድረስ የፍርድ ቤት ትእዛዝ መከበር አለበት። የሕግ የበላይነት ጽንሰ ሀሳብ አንዱ መገለጫ ይሄ ነው። ስለዚህ ፍርድ ቤት አንደኛ ይህንን የህግ የበላይነት የማስከበር የሰዎችን መብቶች የማስከበር ኃላፊነት አለበት። ከዚህ አንጻር ይህንን ጥሰት በፈጸሙ የማረሚያ ቤቱ ኃላፊዎች ላይ እርምጃ መውሰድ ይችላል አለበትም። ስለዚህ ምናልባት እንግዲህ ፍርድ ቤቱ አንድ የሚሰጠው ትእዛዝ ነገ ይታያል። ያ ትእዛዝ የማይፈጸም ከሆነ ፍርድ ቤቱ እንደገለጽኩት በሚመለከተው አካል ላይ እርምጃ ወደ መውሰድ ይሄዳል ብዬ ነው የምንገምተው። አቃቢ ህግ በዛሬ እለት ከብሔራዊ ደህንነት እንዲያቀርብ የታዘዘው ጥሬ ማስረጃ ከሶስት መቶ በላይ ገጾች ባሉት ጥራዝ ለፍርድ ቤቱ አስረክቧል። ይሁንና ይህ ማስረጃ ለመልስ ሰጪዎችም ቅጁ መድረስ ስላለበት ይህንኑ አቃቢ ህግ ከችሎት ፊት እንዲፈጽም ለየካቴት 9 ቀን 2008 ዓ ም ተለዋጅ ቀጠሮ ሰጥቷል። በመጨረሻም ፍርድ ቤቱ ባለፈው ሳምንት መጨረሻ ላይ በሰጠው ውሳኔ መሰረት እስረኞቹ ይፈታሉ በሚል እምነት አርፎት የነበረውን አቤቱታቸውን አንድ ባንድ እንዲያስመዘግቡ ፈቅዶላቸዋል። አቶ ዳንኤል ሽበሺ፣ አቶ የሸዋስ አሰፋ፣ አቶ አብርሃ ደስታ ከሌሎች ታራሚዎች በተለየ ሁኔታ እንደተያዙ፣ ከዘመዶቻቸውና ከሌሎች ጎብኞቻቸው ጋር እንደማይገናኙ አስመዝግበዋል። በተለይ አቶ ዳንኤል ሺበሺ መታሰራቸው እንደማያሳስባቸውና በማረሚያ ቤቱ በተለየ ሁኔታ የሚፈጸምባቸው በደል ይበልጥ የሚያሳስባቸው እንደሆነ ተናግረዋል። አምስቱ መልስ ሰጪዎች አቃቢ ሕግ ከአንድ ዓመት ተኩል በፊት በእነ ዘላለም ወርቅአገኘሁ የክስ መዝገብ በሽብር ወንጀል ክስ መስርቶባቸው የነበረ ሲሆን የፌዴራሉ ከፍተኛ ፍርድ ቤት አስራ ዘጠነኛ ወንጀል ችሎት አምስቱን ተከላከሉ ሲል እና አቶ ሀብታሙ አያሌውን የቀረበባቸውን ክስ መከላከል ሳያስፈልጋቸው በነጻ እንዳሰናበታቸው አይዘነጋም። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ለሰማችኋቸው የመጽሔት ዘገባዎች ግርማይና መለስካቸውን አመሰግናለሁ። ተከታዩ ርዕስ ወደ ዩጋንዳ ይወስደናል። ዩጋንዳውያን ፕሬዚደንቱ ዩዌሪ ሙሴቬኒን ጨምሮ የፕሬዝደንታዊው ምርጫ ተፎካካሪዎች የተሳተፉበትን ለመጀመሪያ ጊዜ የተካሄደ የቴሌቪዥን ክርክር ከትናንት በስተያ ቅዳሜ ተከታትለዋል። ትዕይንቱ አነስተኛም ብትሆን በዲሞክራሲ ጎዳና የተመዘገበች አዎንታዊ እርምጃ ነች ብለዋል ታዛቢዎች። ኤሊዛቤት ፖውል ከካምፓላ ያጠናቀረችው ዘገባ አለ አሉ ላይ ይዞታል። በመላዋ ኡጋንዳ ዜጎች ሀገራቸውን ለመምራት በፕሬዚዳንታዊ ምርጫ ዘመቻ የተሰለፉትን ስምንቱ የፖለቲካ ተፎካካሪዎች የሚያደርጉትን የተጋጋለ ክርክር በየቤትና በየቡና ቤቱ ከተሰቀሉት የቴሌቪዥን መስኮቶች ዓይናቸውን ሰክተው ሲከታተሉ ተስተውለዋል። ክርክሩን በቴሌቪዥን መስኮት መከታተል ያልቻሉትም ተፎካካሪዎች መራጩን ሕዝብ በሚያሳስቡ ጉዳዮች ዙሪያ የሚናገሩትን በእጅ ስልኮቻቸው እየተከታተሉ ሲያጨበጭቡና በሆታ ሲያደምቁ ይታያሉ። ግንባር ቀደሞ ተፎካካሪ አገሪቱን ለአምስተኛ ጊዜ ለማስተዳደር የምረጡኝ ዘመቻውን የተቀላቀሉት ፕሬዚዳንት ዮሪ ሙሴቬኒ ናቸው። አያሌሺ ኡጋንዳውያን በጉጉት በተጠባበቁት በዚህ የተፎካካሪዎች ክርክር ፕሬዚዳንቱ ይካፈሉ ይሆን ወይ የሚለው ጥያቄ ሙሴቬኒ ክርክር ወደሚካሄድበት አዳራሽ ደጃፍ በተነጠፈው ቀይ ምንጣፍ ላይ እየተረማመዱ ወደ መድረኩ ብቅ እስኪሉ ድረስ በእጅጉ ሲያነጋግርና ሲያወዛግብ ነበር የሰነበተው። ክርክሩ ሲጀምርም ተመልካቹ በልዩ ስሜት እንደተዋጠና በዚያው ልዩ ስሜት እየተናጠ መከታተል ያዘ። ክርክሩ ሞሪስ ክሪስፒ ካህሩ ዜጎች ለኡጋንዳ ዲሞክራሲያዊ ምርጫ በእንግሊዝኛው ምህጻረ ቃል ሲሲኢዲዩ የተባለው የጥምረት አስተባባሪ ናቸው። የዘንድሮ ፕሬዚዳንታዊ ምርጫ ክርክሮች ዜጎች የቱን ያህል በፖለቲካ ዙሪያ የሚያደርጉት ንግግሮች ያበረታቱ መሆናቸውን ነው ያሳዩት ይላሉ። ብዙዎች የሚጋሩት አስተሳሰብም ይመስላል። ጀርሜን ዩጄሳ ክርክሩን በተለየ ስሜት ከተከታተሉ ብዙዎች አንዱ ነው። የመድረኩ አደረጃጀትና ለጮች የተሰነዘሩት ጥያቄዎች በምርጫው ተስፋ እንዲያድርበት እንዳደረጉት ነው የሚናገረው። የሀገሪቱን የውጭ ፖሊሲ መራ ከነበረው ስልጣን ላይ ካለ አካል ጋር ስለ ውጭ ፖሊሲ መነጋገር ትልቅ ትርጉም አለው ብዬ አምናለሁ። እኔ የተሰማኝ እንደ እርሱ ነው። አፍሪካ ዲሞክራሲን ማራመድ አይቻላትም የሚለውን አስተሳሰብ ውድቅ ያደረገ አመላካች ነው። በተለያዩ ሀገሮች እዘዋወር ያየሁትን አፍሪካ ለዲሞክራሲ አትበቃም የሚለውን የተለምዶ አተያይ ውድቅ የሚያደርግ ይመስለኛል። ሱዛን ኦጂራ የፕሬዚዳንት ሞሴቬኒ ደጋፊ ናቸው። ፕሬዚዳንቱ በክርክሩ በመሳተፋቸው የተደሰቱ መሆናቸውን ነው የሚናገሩት። ከዚህ ቀደም በስራ ተጠምደው መሳተፍ ባለመቻላቸው በክርክሩ መሳተፍ ፈርተው እንዳልቀረቡ ተደርጎ ይወራባቸው ነበር። ለምን ክርክር ይፈራሉ? በመልሳቸው በመርካታችን ላቅ ያለ ክብር ተሰምቶናል። አሁን እንዳየነው ክርክር ከሆነ ሌሎቹ ተፎካካሪዎች ናቸው ለቀረቡላቸው ጥያቄዎች አጥጋቢ መልስ መስጠት ያልቻሉ ሲሉ የፕሬዚዳንቱ ደጋፊ ስዛን ተሰምተዋል። ምንም እንኳን አብዛኞቹ መራጮች ገና ድሮ የሚመርጡትን መወሰናቸው ቢነገርም አንዳንዶቹ ግን ክርክሩ የረዳቸው መሆኑን ነው የገለጡት። በሌላ በኩል ከፕሬዚዳንት ሙሴቬኒ ተፎካካሪዎች አንዱ የተቃዋሚ መሪ ኪሳ ቢሴጄ ዛሬ በፖሊስ ቁጥጥር ስር ውለዋል። በቢሴጄ የተያዙት ካምፓላ ውስጥ የምረጡን ቅስቀሳ እያካሄዱ ሳሉ ሲሆን እማኞች እንደሚናገሩት በዘመቻቸው ዝግጅት ላይ በተገኙት ሰዎች ላይ ፖሊስ አስለቃሽ ጤስ ረጭቷል። ቢሴጄ በዘገባ ውስጥ እንዳልተጠቀሰ ወዳልተጠቀሰ ሌላ ከተማ ተወስደው ማምሻውን መለቀቃቸውም ተዘግቧል። ኡጋንዳውያን የፊታችን ሐሙስ መጪውን ፕሬዚዳንታቸውን ለመምረጥ ድምፃቸውን ይሰጣሉ። ክቡራትና ክቡራን አድማጮች የምትከታተሉት በ19 በ በ22ና በ25 ሜትር ባንድ ከዋሽንግተን ዲሲ ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን ስርጭት ነው። እስከ ምሽቱ አራት ሰዓት ይቀጥላል ስርጭታችን። አሁን በስልክ 2022059942 የውስጥ መስመር 14 ካኖራችሁልን ከእናንተው አስተያየቶች ጥቂቱን እናስደምጣችሁ። ሄሎ ጤና ይስጥልኝ። ቪች እንደምንሰነበታችሁ። ባካችች መልእክት የምታስተላልፉልኝ ደስ ይለኛል። በወልቃይት ማንነት ጉዳይ ላይ ሳዳምጠው ነበር እና ያው የታወቀ ነው የትግራይ አስተዳዳሪዎች ሁሌም እንደሚያዋክቡ ሲያዋክቡም የቆዩ ናቸው። ላለፉት ከውጊያም ጀምሮ ሲያዋክቡ የቆዩ ናቸው። ብቻ ምንድን ነው ዞሮ ዞሮ ግን እነሱ የወልቃይት ሕዝብ ትግሬ ሆነ አማራ ሆነ ግዳቸውም አይደለም ምንም የሚፈልጉት ነገርም አይደለም። እነሱ በጣም ግዳቸው የሆነ ነገር ቢኖር ግን ትግራይ ከሱዳን ጋር ቦርደር የላቸውም። የሚያሳስባቸው ያለ ቦርደሩን እና መሬቱን ነው። የውልቃይት መሬት ሁመራ ለም የሆነ የእርሻ መሬት ነው፣ ሁሉ በነሱ ቁጥጥር ስር ነው ያለ። ስለዚህ እሱንም የሚያሳስባቸው ያለ። አመሰግናለሁ። ቢሮዎች ሄሎ፣ ቢሮዎች እንደምን አላቸው? ራሱለኝ ከይሳፍሪካና መደውልላቸው። እባካቸው እባካቸው እባካቸው ምን ነው ጋምቤላ ረሳቸው? ስለ ጋምቤላ ጉዳይ አንድ ጊዜ ሲታነሱ ከዛ በኋላ ረሳቸው፣ አታነሱም። ለምንድን ነው ጋምቤላ የኢትዮጵያ አካል አይደለም ወይ? በጋምቤላ የተደረገ ያለው ያው የስደተኛ መናሪያ ካምቢ ሆኗል። እንደ ሀገር ግዛት አለው ነው። ስለዚህ ይባካቸው፣ እንደ ባለፈው ሳምንት አሁን ሰማና ባሶች ከከተማ ሪፉጂ ሲወሰድ ወይየ ካምባቸው ምን ይመስላቸዋል? እንደ ኬንያ የባለው የሪፉጂ ካምቢ አሁን ስደተኞች ካምቢ ነው የሚኖሩ እንጂ ከተማ ስመቱ በፍቃድ ነው። ያን ፍቃድ ደግሞ ለአስር ሰው አይሰጥም፣ ለአንድ ሰው ነው። ከስንት መከራ በኋላ ነው አገኝተ ያን ፍቃድ ማግኘት የምችለው። ስለዚህ ባካቸው የርቡጂ መተዳደራ ደንቦች ወይ የርቡጂ ህጎች በኢትዮጵያ ይሁን እንዲሆኑ ይደረግ ባካቸው፣ ባካቸው አደራ ይላለው አመሳግ እያለ ነው። ክቡራትና ክቡራን አድማጮች ከምሽቱ 3 ሰዓት ከ33 ደቂቃ ሆኗል። አሁን በ19 በ22 እና በ25 ሜትር ባንድ ከዋሽንግተን ዲሲ እየተላለፈላችሁ ያለውን ስርጭት ነው እየተከታተላችሁ ያላችሁ። አሁን ሳምንታዊው ቅንብር ስፖርት ነው። ተከታዩ አዘጋጅና አቅራቢ ሰሎሞን ክፍሌ። እንደምን አምሽታችሁልኛል የተከበራችሁ አድማጮች? መሰረት ደፋር በትላንቱ የቦስተን የአዳራሽ ውስጥ ሩጫ በ3000 ሜትር ውድድር አሸነፈች። ከ2013 ወዲህ በትራኩ ሩጫ ስትወዳደር የመጀመሪያዋ ነው። በእግር ኳስ የኢትዮጵያው ቅዱስ ጊዮርጊስ የሲሸልሱን ክለብ አሸነፈ። በመስክ ቴኒስ በትላልቆቹ ውድድሮች ሰባት የሻምፒዮናዋ ቪነስ ዊልያምስ ትላንት በታይዋን ኦፕን ድል ተቀዳጅታለች። ሌሎች ዜናዎችም አሉን፣ አብረን ቆይ። የመሰረት ደፋር የቀድሞው የ3000 ሬኮርድ 8 ደቂቃ ከ30 ነጥብ 05 እንደነበር ሲታወስ ትላንት ጥቂት ስብር ባሪ ሴኮንዶች ታክለውበት 8 ደቂቃ ከ30 ነጥብ 83 ሴኮንድ ነው ያጠናቀቀችው። በጣም እጅግ በጣም በተቀራረበ ጊዜ መሀል ላይ እየሮጥን እያለን በኃይል ለመግፋት አቅሙ ይኖረኛል የሚል እምነት አላደረብኝም። ከውድድሮች ለረጅም ጊዜ ርቄ በመቆየቴ ምክንያት ነበር ያለችው። መሰረት ደፋር ትላንት ቦስተን ሬጂ ዊሊያምስ የትራክና አትሌቲክስ ማዕከል ከሮጠች በኋላ በሰጠችው አስተያየት አክላም አሁን ከውጤቱ በኋላ ግን ለዓለሙ የአዳራሽ ውስጥ ሻምፒዮና ውድድር ለመዘጋጀት እንደምችል ሙሉ እምነት አሳድሮብኛል ብላለች። በአምስት ሺ ሁለቴ የኦሎምፒክ ሻምፒዮናዋ መሰረት ደፋር የትላንቱን ድሏን የገለጸችው በሕይወቴ ትልቁ ነው ስትል ነው። በባርሴሎናው የሴቶቹ ግማሽ ማራቶን ደግሞ ኬንያዊቷ ፍሎረንስ ኪፕላጋት ቀድማ ገብታለች። የ28 ዓመቷ ፍሎረንስ ኪፕላጋት ትላንት ከጅምሩ አንስቶ ስትመራ ብትቆይም የጨረሰችበት ጊዜ ግን 1 ሰዓት 9 ደቂቃ 19 ሴኮንድ ሆኗል። ኪፕላጋት ከአንድ ዓመት በፊት እዚሁ ከተማ ላይ ያጻፈችው የዓለም የግማሽ ማራቶን ሬኮርድ 1 ሰዓት 5 ደቂቃ 9 ሴኮንድ እንደነበር አይዘነጋም። ዛሬ በጀመርኩት መሰረት የዓለምን ሬኮርድ ባላሻሽልም በሚያዝያ ለሚደረገው የለንደን ማራቶንና በሪዮ ኦሊምፒክ ድል ለመቀዳጀት ተስፋ አድርጋለሁ ብላለች። ኪፕላጋት በትላንቱ የባርሴሎና ግማሽ ማራቶን ሩጫ ውድድር ሌላው አስደሳች ትዕይንት የሁለተኝነቱን ቦታ ለማግኘት በስዊድኗ ኢዛቤላ አንደርሰንና በፖርቱጋሏ ጄሲካ ኦጉስቶ መካከል የተካሄደው እልህ አስጨራሽ ፉክክር ነበር። ኢዛቤላ ሁለተኛ ጄሲካ ሦስተኛ ሆነው ጨርሰዋል። የወንዶቹን በአንድ ሰዓት ሁለት ደቂቃ ከ57 ሴኮንድ አጠናቆ በአንደኝነት የተሸለመው ኬንያዊው ቪንሰንት ኪፕሩቶ ነው። ኪፕሩቶ ከዚህ ቀደምም በቻይናው ሺያንሜን ማራቶን ድል ተቀዳጅቷል። በሌላ የአትሌቲክስ ስፖርት ዜና በኬንያ የሌሎች አፍሪካ ሀገሮች ስደተኞች በዘንድሮው የሪዮ ኦሊምፒክ ውድድሮች በአይኦሲ ማለትም በዓለም አቀፉ የኦሎምፒክ ኮሚቴ አርማ ስር ለመሳተፍ በአንድ ልዩ ካምፕ ውስጥ እየተለማመዱ ናቸው። ስደተኞች ብቻ በዚህ መልክ ተለማምደው በኦሎምፒክ ውድድሮች እንዲሳተፉ ሲደረግ የሪዮው ለመጀመሪያ ጊዜ ይሆናል ተብሏል። የሚለማመዱበት ጎንግ ልዩ ካምፕ ከናይሮቢ ዋና ከተማ 20 ኪሎ ሜትሮች ርቆ ይገኛል። የ20 ዓመት ዕድሜ ያላት በ800 እና 1500 ሜትሮች የምትሳተፈው የደቡብ ሱዳኗ ሮዝ ናቲኬ በካኩማ ካምፕ ላለፉት 16 ዓመታት ኖራለች። ያ ግዙፍ ካምፕ ከኢትዮጵያ፣ ከኤርትራ፣ ከኮንጎ፣ ከደቡብ ሱዳን፣ ከሶማሊያ፣ ከዩጋንዳና ከሩዋንዳ የመጡ ስደተኞችን ያስተናግዳል። በካኩማ ካምፕ ሕይወት በጣም አስቸጋሪ እንደሆነ ነው ሮዝ ናቲኬ የምታስረዳው ቢፎ ወደዚህ ማሰልጠኛ ካምፕ ከመምጣታችን በፊት በአየሩ ሞቃትነት ምክንያት በካኩማ ካምፕ ብዙ ፈተናዎች ገጥመውናል። አካባቢው በጣም ደረቅ በመሆኑ ደግሞ መቆየት ከባድ ነው። ሆኖም እየቆየን ስንሄድ መለማመድ ግድ ሆነ ነበር ያለችው። ዛሬ ሮዝናቲኬና ሌሎች አትሌቶች በቀን ሁለቴ ይለማመዳሉ። ሎንግ ካምፕ ውስጥ ከዚያ በፊት ለ45 ደቂቃዎች እንዲሟሟቁ ይደረጋል። ሌላው የሶማሊያ አትሌት ዳውድ አቡበከር በ5ና 10ሺ ይሳተፋል በመጪው የሪዮ ኦሊምፒክ። በቀጣዮቹ ጥቂት ወራት ጊዜ ውስጥ እነዚህ አትሌቶች በኦሊምፒክ ሰንደቅ ዓላማ ስር ሮጠው ታሪክ ሊሰሩ ይችሉ ይሆናል። አትሌቲክሱ ይኸው ነው፣ አድማጮች። ለሀገር ውስጥና አውሮፓ እግር ኳስ ዜና ወደ አዲስ አበባው ተባባሪ አዘጋጅ ገዛሐኝ ጽዮን መስቀል ይሆናል የምመራችሁ። መቀጠል ትችላለህ ገዛኸኝ። አመሰግናለሁ ሰለሞን። የአፍሪካ የተለያዩ ከተሞች የኮንፌዴሬሽን ዋንጫና የአፍሪካ ክለቦች ሻምፒዮንስ ሊግ ማጣሪያዎችን ትናንትና ና ከትናንት በስቲያ አካሂደዋል። ማጣሪያዎቹን ካካሄዱት ከተሞች አንዷ የአፍሪካ መዲና አዲስ አበባ ቅዳሜ ና እሑድ ሁለት ማጣሪያዎችን አስተናግዳለች። በቅዳሜ ጨዋታ የመከላከያ ና የግብፁ ቪሳር አልማክሳር ባደረጉት የመጀመሪያ ማጣሪያ በእንግዳው ቡድን የበላይነት ሶስት ለአንድ በሆነ ውጤት ተጠናቋል። የመልሱን ጨዋታ ካይሮ ላይ ከሁለት ሳምንት በኋላ ያደርጋሉ። የመከላከያ አሰልጣኝ ገብረ መድናይሌ አዲስ አበባ ላይ የተመዘገበውን ሽንፈት ቀልብ ሰው ለመመለስ እጅግ እጅግ ከባድ እንደሚሆን ተናግረዋል። በሌላ በኩል ደግሞ ትናንት ቅዱስ ጊዮርጊስ የሲሸልሱ ሴንት ሚሼል በአዲስ አበባ ስቴዲየም ጊዮርጊስ ሶስት ለባዶ አሸንፎ ሸኝቶታል። አዳነ ግርማ በሀይሉ አሰፍታና ናይጄሪያዊ ፕሮፌሽናል ተጫዋች ጉድውን ቺካ ለጊዮርጊስ ጎሎቹን አግብተዋል። ስምን መልአክ ያወጣል እንዲሉ የሁለቱ እግር ኳስ ክለቦች መጠሪያ ስምና የትናንቱ የሜዳላ ግንኙነታቸው አስገራሚ ነው። የአራዳው ጊዮርጊስና የሲሸልሱ ቅዱስ ሚካኤል ከሁለት ሳምንት በኋላ የመልሱን ጨዋታ በሲሸልስ አድርገው የተሻለ ነጥብ የሚኖረው ወደ ቀጣዩ ማጣሪያ ይሸጋገራል ማለት ነው። የሁለቱ ግነሽ ማጣሪያ ለአፍሪካ ሻምፒዮንስ ሊግ ነው። ወደ አውሮፓ ውድድር ስንሸጋገር በጉጉት የተጠበቀውን የእንግሊዝ ፕሪሚየር ሊግ ሀያ ስድስተኛ ሳምንት ሁለት ስድል ግጥሚያዎችን ማለትም የአርሴናልና ሌስተር ሲቲ፣ የማንቸስተር ሲቲና የቶተንሃም ሆትስፐርን ጨዋታዎች በአጭሩ እንመለከታለን። በባከነው በተጨመረው አራት ደቂቃ የመጨረሻ ሰኮንዶች አርሴናል የማሸነፊያውን ጎል ሲያስቆጥር የተሰማው የደስታ ጩኸትና ፈንጠዝያ ከመጀመሪያውም በእጥፍ ጨምሯል። ጎሉም በግንባር ያስቆጠረው ለአለፉት አስር ወራት በጉዳት የቆየው ዳኒ ወልቤክ ነው። ዳኒ ወልቤክ እንደ ዋልኮት ሁሉ የመጨረሻ ፊ ደቂቃዎች ተቀይሮ በመግባት ነው አርሴናልን ለድል ያበቃው። በሌላ ጨዋታ ማንቸስተር ሲቲ በሜዳውና በድጋፊው ፊት በቶተናሃም ሆትስፐር ሁለት ለአንድ ሽንፈት ቀምሷል። የደረጃ ሰንጠረዡን ሌስተር ሲቲ በአምሳ ሶስት መሪነትን አልመጠቀም ቶተናሃም ሆትስ እና አርሴናል በሃምሳ አንድ ነጥብ በጎል ተበላልጠው ሁለተኛና ና ሶስተኛ ናቸው። ኮከብ ጎል አግቢነቱም ቫርዲ ከሌስተር በአስራ ስምንት ጎል ይመራል። በእኔ በኩል ያለው የሆነው ሰለሞን አመሰግናለሁ። ገዛ አመሰግናለሁ ገዛኝ ጽዮን መስቀል ነበር ከአዲስ አበባ። በመጨረሻም የመስክ ቴኒስ አሜሪካዊቷ ቬነስ ዊልያምስ ትላንት በታይዋን ኦፕን በማሸነፏ እስካሁን በትላልቆች ውድድሮች ያሸነፈችውን ውድድር ወደ 49 አድርሳለች። ጃፓናዊቷን ሚሳኪ ዶይን 6-4 6-2 በሆነ ውጤት ነው፣ ታይዋን ለመጀመሪያ ጊዜ ባዘጋጀችው ታላቅ ውድድር ላይ የቀጣቻት። በዓለም ደረጃዋ ቁጥር አንድ ላይ የምትገኘው ቪነስ ዊሊያምስ ባለፈው ወር በተካሄደው የኦስትሬልያ ኦፕን ከመጀመሪያው ዙር በኋላ ብትወጣም በዚህኛው በታይዋኑ ኦፕን በሁሉም ዙር አሸንፋለች። በዓለም ቁጥር ሁለት ላይ የምትገኘውን ጃፓናዊት ለማሸነፍም ቪነስ ብዙ አልተቸገረችም። በሁሉም ደረጃ ውድድር ሦስቴ የበላይነቷን አሳይታ የፍጻሜውን በአንድ ሰዓት ከ26 አጠናቃለች። በጁል አብቃ። ሳምንት እንደገና እስከምንገናኝ ሰለሞን ክፍሌ ነኝ። ሰላም ደህና ቆዩ ነው ሰለሞን ክፍሌን ለሳምንታዊ የስፖርት ዝግጅቱ እናመሰግናለን። አድማጮች የምትከታተሉት በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ወደ ተከታዩ ሳምንታዊ ቅንብር እንሻገራለን። ዝግጅቱ ጤና፣ አዘጋጅና አቅራቢው ሶሎሞን አባተ ሰለሞን አዘጋጁ ሲገኝ እንደሚደረገው ምን ከጅ ዛሬ? እሺ አሉላም። መቼም የአጣዳፊ ጊዜ መረጃ ስፋት ላለው ሕዝብ ለማድረስ ከእኔና ከአንተ የበለጠ ዘዴ ከመገናኛ ብዙሃን የበለጠ የፈጠነ ዘዴ አይኖርም። በአብዛኛው የመጀመሪያው የምታስበው መገናኛ ብዙሃንን ነው። በተለይ ደግሞ አፋጣኝና አጣዳፊ የሆኑ ሁኔታዎች ሲኖሩ አሁን መገናኛ ብዙሃን ማለት ደግሞ ወይም አየሩ ጋዜጣው ወይም ኢንተርኔቱ ብቻ አይደሉም። በዋናነት ሰው ነው፣ ውስጣቸው የሚገባው ውስጣቸው የሚሰራው ባለሙያ ነው። እነዛን መገናኛ ማነው መረጃዎች ለህዝብ የማድረስ አቅምና ጉልበት ያለው? በምን ያህል ተዘጋጅቷል? በምን ያህል ሁኔታ ያውቀዋል ርዕሱን የሚል ነው። በተለይ ደግሞ ሰሞኑን ስንመለከት ይሄንን ጥያቄ ላነሳ የቻልኩት ብዙ የጤና አጣዳፊ ሁኔታዎች ያጋጥማሉ። ሰው ቀድሞ መዘጋጀት ያለባቸው ሰው የራሱን አስተዋጽኦ ማበርከት ያለባቸው ራሱ መጠበቅ ያለባቸው መድረኮች ሲኖሩ ጋዜጠኞች እነዛን መረጃዎች ለህዝብ በቀጥታ ማድረስና እውቀትን ሊፈጥር በሚችል ሁኔታ የማድረስ ብቃትና ዝግጅት ሊኖራቸው ይገባል። ከመረበሽም ከመታወቅም አንዳንድ የበቂ መረጃ ባለመኖር መረበሽና የሚገባውን ወይም አስፈላጊውን ጥንቃቄ አለማድረግም አለ። የተሳሳተ የተሳሳተ መረጃም ትሰጣለ። የተሳሳተ ግንዛቤና ብዙ ጊዜ እነዛን ችግሮች ለማስፋፋት እንደውም መንስኤ የሚሆኑ ሰበብ የሚሆኑ መረጃዎችን ትሰጣለ በኤድስ እና በኤች አይ ቪ ስርጭት ላይ ታይቶን እንደነበረው አይነት ማለት ነው። እና አሁን የሰሞኑ ደግሞ ስጋት የዓለም ስጋት ዚካ ቫይረስ ነው እንደምታወቁ አሉላ ዛሬ እንኳን ቻይና ውስጥ በዛሬዋ ዕለት፣ ሁለት ሰዎች በዚካ ቫይረስ የያዛቸው ሰዎች ተገኝተዋል ዛሬ ስለዚህ ኢትዮጵያ ውስጥ ያሉ ጋዜጠኞች ለመሆኑ ምንድን ነው እያደረጉ ያሉት ህዝብን ለማንቃት መንግስትን ለማንቃትና ለመጎጥቆት ሌሎች ተሳታፊ አካላት ወደ ጉዳዩ ፈጥነው እንዲገቡ ለማድረግ ምንድን ነው እያደረጉ ያሉት የሚል ጥያቄ አንስቼ ነበርና ወደ ሌሎቹ አካላት ከመዝመቴ በፊት ከመዝለቄ በፊት የኢትዮጵያን የጤና ዘጋቢ ጋዜጠኞችን ለማነጋገር ፈልጌ ነበርና ወደ ማኅበራቸው ፕሬዚደንት ደወልኩኝ ወደ ሊቀመንበሩ፣ ከሱ ጋር ያደረኩትን ነው ውይይት ነው። ተገቢ ዝግጅት በሰዓቱ የቀረበ ነው። መልካም፣ መሄድ ትችላላችሁ። እንቀጥል። ነዋይ ጸጋ ይባላለው። የአዲስ አበባ የጤና ጋዜኞች ኢኒሽቲቭ ሊቀመንበር ነኝ። ማህበራችን ዋና ምንድን ነው በሚዲያ የሚተላለፉ የጤና መረጃዎችን ኳሊቲ ያላቸው እንዲሆኑ ጥራት ያላቸው እንዲሆኑ ደረጃቸውን የጠበቁ እንዲሆኑ ማለት ነው። የጠበቁ እንዲሆኑና ጥራት ያለው መረጃ ለሕብረተሰቡ ማቀበል ነው። በጆርናሊዝም መሰረት በጆርናሊዝም ጋዜጠኝነት አክሎባቸው ጥሩ መረጃ ለሕብረተሰቡ ማስተላለፍ ነው ዋና ዓላማ። በወቅቱ አንዳንድ የጤና ችግሮች ሲከሰቱ ወረርሽኝም ሊሆን ይችላል፣ ሌሎችም እንደዚሁ ስር የሰደዱ የቆዩ የበሽታ አይነቶችም ሊሆኑ ይችላሉ እና በወቅቱ ለማድረስ ሲቻል ቅድሚያ ማስጠንቀቂያ ለመስጠት የምታደርጉት ጥረት አለ? አቅም አላችሁን ለማድረግ? አዎ እኛ የምናደርገው ለአባላቶቻችን የመጀመሪያ የጤናውን መረጃ መስጠት ነው። ሲዘግቡ እንዴት አዘጋገብ እንዴት እንደሆነ ህዝብ ሪፖርቲንግ እንዴት እንደሆነ ጤና እንዴት እንት እንደሚተላለፍ በሚዲያ እንዴት ማሳለፍ እንደሚገባን፣ ህብረተሰቡ ደግሞ ምን መረዳት እንዳለበት ለሚለው የራውንድ ቴብሎች ዲስከሽኖች እናዘጋጃለን በዛ መሰረት ጋዜጠኛው መረጃ ጥሩ መረጃ ያገኛል እና ያንን መረጃ ደግሞ ለህብረተሰቡ ማሳለፍ ይችላል። እንደዚህ እንደዚህ ዋና አላማችን የምናደርገው የት የት ነው የሚሰሩት የእናንተ አባል ሆኑ ጋዜጠኞች የእኛ አባሎች በግልና በመንግስት ሚዲያ ውስጥ ተቀጥረው ሌሎችም ደግሞ የኮሚኒኬሽን ባለሙያዎች ነው፣ በህዝብ ላይ ትኩረት ሰጥተው የሚሰሩ እንዳሉ ነው የምንረዳው። ስንት ይሆናሉ አባሎቻቸው? አሁን ሰላሳ ሁለት ናቸው እና እነዚህ ፎከስ አድርገው የሚሰሩ ናቸው ጤና ላይ ሆነ ብለው የሚሰሩ እና በቂም ደግሞ ኢንትረስትድ ሆኖ የሚሰሩ ናቸው። የኢትዮጵያ የጤና ችግር በአብዛኛው ያለው በህዝቡ ውስጥ ከከተማ ውጭ ባለው ህዝብ መካከል ነው። በእርግጥ ከተማውም ቢሆን ሰፊ ብዙ ስራ የሚያስፈልገው ነው እና እናንተ አዲስ አበባ ላይ ነው ያላችሁት። በሌሎች ከተሞች ውስጥ ከአዲስ አበባ ውጭ እንቅስቃሴ የሚያደርጉ ጋዜጠኞች በእናንተ ውስጥ ታቅፈዋል? ግንኙነት አላችሁ? በኢትዮጵያ ደረጃስ የእናንተን ተነሳሽነት ወይም ኢኒሽቲቫችሁን ለማሳደግ ሀሳብ አላችሁ? ያው እንግዲህ በአዲስ አበባ ውስጥ እነዚህ ጎላ ጎላ ያሉት ሚዲያዎች አዲስ አበባ ውስጥ ነው ያሉት። አንደኛ እሱን ነው ታሳቢ ያደረግነው። ሁለተኛው ግን አሁን ማህበራችንን ወደ ናሽናል ለማምጣት እያሰብን ነው። በዛ ጊዜ ደግሞ የክልሎችን ሚዲያ እናቅፋለን በብሔራዊ ደረጃ። እኛ እኛ ብዙ ጊዜ የምናስበው ብዙ የናሽናል የጤና ኢሹዎችን ነው የምናነሳው። ራውንድ ቴብላችን ፍንጎት የምናደርገው የናሽናል ኢሹ ነው። የአዲስ አበባ ብቻ የአዲስ አበባ ተብሎ ኢሹ የለም። ራውንድ ቴብል ማለት ውይይት ታደርጋላችሁ ስብሰባላችሁ የሚባለው የአዲስ አበባ ነው፣ የሌሎችም ናቸው። እና የናሽናል ስለምናነሳ አዲስ አበባ ውስጥ የሚታተሙ የሚሰራጩ ኤፍኤሞች የሚሰራጩ በናሽናል ሬዲዮ የሚሰራጩ ያው ዞሮ ዞሮ ለግባት ስለሚሆኑ ወደ ናሽናል ደረጃ የሚደርሳሉ ብዬ አስባለሁ። እስቲ አሁን ወደዚህ ግን እራሳችን ብሔራዊ ደረጃ አድገ ለመቋም እያሰብን ነው። እስቲ አሁን ወደ ሰሞኑ የዓለም ስጋት እንመለስና ስለ ዚካ ቫይረስ ምን ያህል ታውቃላችሁ? የኢትዮጵያ ጋዜጠኞች ኢትዮጵያ ውስጥ ያላችሁ በጤና ላይ የምትዘግቡ ስለ ዚካ በታሁን በሬዲዮም በቴሌቪዥንም ይዘገባል። እነዚህ እንግዲህ ከኢንተርኔት ከተለያዩ ዜና ማሰራጫዎች የሚወሰዱ ናቸው። እኛም በፌስቡካችን ዚካ ምን እንደሆነ አንዳንድ መረጃዎችን ለጤና ጋዜጠኞቻችን አቀብላል። ግን ይሄ ደግሞ አሁን በቅርብ ጊዜ አዲስ ጊዜ ክፍተት ስለሆነ አሁን ወደፊት ግን በቅርብ ጊዜ ውስጥ ጠረጴዛ ዙሪያ ውይይት አዘጋጅተን በቂ ባለሙያ ጠይቀን ውይይትና ጥሩ ገባ ጋዜጠኞቻችን እንዲያገኙ እናደርጋለን። አሁን ከጊዜ የበሽታው መከሰትም ጊዜ አጭር ስለሆነ ባለሙያ እየፈለግን ነው። በቅርብ ጊዜ ጋዜጠኞቻችን መረጃ እንዲያገኙ እናደርጋለን። ያ ሁኖ ግን አሁንም የዚካ ጉዳይ በኢትዮጵያ ሚዲያ እየተዘገበ ነው። በኢትዮጵያ መጽሔትም፣ በመጽሔትም፣ በሬዲዮም፣ በቴሌቪዥን የተዘገበ ነው። ያ ግን መነሻ ዋና እንትን ምንድን ነው? የዓለም አቀፍ መረጃዎች ተተርጉሞ እየቀረቡ ነው። በእንደዚህ አይነት በሽታዎች ወረርሽኞች፣ በተለይ አዲስ የሚከሰቱ ወረርሽኞችና በሽታዎች ላይ ግንዛቤው ብቻ ሳይሆን የጠለቀ እውቀት እንዲኖር የማድረግ ስራም ሊሰራ ይገባዋል። ምክንያቱም ግንዛቤው አይደለም ወረርሽኙን ወይም በሽታውን የሚያቆመው፣ እውቀት ሲኖር ነው ለተግባር የሚገፋውና የሚያነሳሳው። ብዙ ጊዜ ደግሞ በፍጥነትና እንደዚህ አሁን ያሉ አደጋዎችን ለመቋቋም የሚሰሩ ስራዎች የተሳሳተ ግንዛቤ ሁሉ ሲያስጨብጡና እንደውም እነዚህ የተሳሳቱ ግንዛቤዎች ደግሞ ለበሽታው መስፋፋት አስተዋጽኦ የሚያበረክቱ ሲሆኑ ይታያል ብዙ ጊዜ። ስለዚህ አሁንም ቢሆን በዚህ በናንተ ህብረት ስለዚካ ጥሩ ግንዛቤ፣ ጥሩ እውቀት መጨበጥ እንዲቻል የመንግስት መስሪያ ቤቶች የሚሆኑ ጤና ጥበቃ ሚኒስቴር ይሁን የተናጠል ባለሙያዎች የሚሆኑ የጠለቀ እውቀት እንዲያካፍሏችሁ ያደረጋችሁ ጥያቄ ጥረት አለ። በተናጠል ስ የምታደርጓቸው ጥረቶች እውቀትን መሰረት ያደረጉ ናቸው። እንደ ዝም ብሎ ከኢንተርኔትና ከዚህም ከዚያም የተገኙ ግንዛቤዎች ከመሆኑ በተረፈ እስካሁን ያው ሁላችን ባለም አቀፍ መረጃ ተመስርቶ ነው በአሁን። ስለዚህ ከመረጃ ይሰጥ የቆየው ግን አሁን እኛ ማህበራችን ያው የጤና ጥበቃ ሚኒስቴርን በመጠየቅ የራውንድ ቴብል ዲስከሽን ለማዘጋጀት እና ሌሎችንም አካላት በመጠየቅ ደግሞ ጋዜጠኛው በቂ እውቀት ኑሮት የመዘገብም ከራሱ አልፎ ሌሎች መረጃ መስጠት ይኖርበታል። ያው ለዚህ ዋና መሰረቱ ምንድን ነው? በኢትዮጵያ ውስጥ ገና የሕዝብ ጆርናሊዝም ወይም የጤና ጋዜጠኝነት ገና መሰረት እየያዘ ነው። ገና ወደፊትም ብዙ ይቀርባል። በኢትዮጵያ ውስጥ የጤና ጋዜጠኝነት እየጠነከረ፣ እየሰፋ ሲሄድ ጋዜጠኛው ራሱ በቂ መረጃ ይዞ ከግንዛቤ ባለፈ የጠራ እውቀት ይኖረዋል። እንደዛ በሚሆንበት ጊዜ ጥሩ መረጃ ለተመልካችም፣ ለአድማጭም ለአንባቢ ማሳለፍ ይቻላል። ከግንዛቤ ያለፈ አንደኛ አሁን ምንድነ መደረግ ያለበት የጤና ጋዜጠኛንም በጣም ፕሮሞትድ ማድረግ በመንግስትም፣ የግልም ይህ ማነቃቃትና መደገፍ መደገፍ ያስፈልገዋል። አሁን ጥሩ ነው። ካለፉት አመታት ወዲህ የሆነ መስመር እያያዝ የመጣ የጤና ጋዜጠኝነት እየተፈለገ ፈላጊ ብዙ እየሆነ መንግስትም እየፈለገው አጋር ድርጅቶችም እየፈለጉት እየመጡ ነው። ይሄ ጥሩ ነው እና ወደፊት ስለዚህ ቃም ወደፊት ደግሞ ለሚከሰቱ ሰላይ በሽታውን ጋዜጠኛ ጉዞ መጓዝ፣ በተለይ ደግሞ የጤና ጋዜጠኞች ጉዞ መጓዝ የመንግስት አቋም ከሆነ በሽተን አስቀድሞ የመከላከል መርህም የሚደገፍ ነው። ስለዚህ ያን ስናጠነክል እነዚህ በየትኛውም ጊዜ የሚከሰቱ በሽታው ቶሎ እንደ ቅድመ ማስጠንቂያ ሆኑ ህዝቡን ሊያስተምሩ ይችላሉ የሚል አሰራል ነው አይጸጋየን አመሰግናለሁ። ይህንን ነበር የሚመስለው ውይይታችን። አሉላ ገረም ደግሞ እንመልሳለን። ልክ ነው ሰለሞን። የዚካ ቫይረስ በወረርሽኝ አለም አቀፍ ወረርሽኝነት ከተከሰተበት ጊዜ ጀምሮ እንግዲህ ወደፊት የሚመጡ መረጃዎችን በአግባቡ በሰአቱ ልክ እንዳሁኑ ማቅረባችን እንቀጥላለን። እናመሰግናለን ሰለሞን። ታዲያ እዚህ ግድም በሙዚቃ ጥቂት ፋታ ለመውሰድ ጊዜ ተገኘ ይመስለኛል እና ምንድን ነው የምትጋብዘን አሉላ ለምሽቱ የያዝነው ዜማ? አንድ ቆንጆ ሄለን በርሄ ናት የምትጫወትልን። አንድ ቆንጆ ዜማ ተመርጧል። በእርግጥ ሰለሞን የህልሜ ጓደኛ ትለናለች። ድንቅ ነገር ነው። አዎ ቀላሉ ይህንን እጅግ በጣም ጥሩና ቆንጆ የሆነ ድምፅና መልእክት ስለመረጥክልን ምሽትህ የተባረከ እንዲሆን እመኝልሃለሁ። ግን በኋላ ለብቻችን ስንሆን ለምን የህልሜ ጓደኛ እንደመረጥክ ትለው። የተለየ ምክንያት የለኝም ግን እናወራለን። ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን ዝግጅት ነው እየተከታተላቸው ያላችሁት። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። የዛሬ ዕለት በየአመቱ በዩናይትድ ስቴትስ የፕሬዝደንቶች ቀን ተብሎ ይከበራል። አሜሪካውያን ከመጀመሪያው ፕሬዝደንታቸው ጆርጅ ዋሽንግተን ጀምረው ብሔራዊ ጀግኖቻቸውን አስበው የሚውሉበት ቀን መሆኑን በመጥቀስ የዕለቱ ርዕሰ አንቀስ ጽሑፉን ይጀምራል። ፕሬዝደንት ጆርጅ ዋሽንግተን እንደ አውሮፓ አቆጣጠር በ1799 ዓ.ም ከዚህ ዓለም በሞት ሲለዩ ኦፊሴላዊ ባይሆንም የካቲት 22 የልደት ቀናቸው እንዲከበር በአንዳንዶች ሀሳብ ቀርቦ ነበር። ሆኖም በ1885 ዓ ም ኦፊሴላዊ በዓል እንዲሆን ተወስኗል። ቆየት ብሎ ደግሞ አሜሪካውያን የልደት በዓላቸው ከዋሽንግተን ጋር የሚቀራረብ የካቲት 12 የተወለዱትን ሌላ ታላቅ መሪ አብርሃም ሊንከንንም ለማክበር ወሰኑ። እንደ አውሮፓ አቆጣጠር በ1971 ዓ ም ታዲያ በየአመቱ በፌብሩወሪ ወይም በየካቲት የወሩ ሶስተኛ ሰኞ ላይ የፕሬዝደንቶች ቀን ተብሎ በብሔራዊ ደረጃ እንዲከበር መወሰኑን ርዕስ አንቀጹ ያስታውሳል። በመቀጠልም ፕሬዝደንት ጆርጅ ዋሽንግተን ከብሪታንያ ጋር በተደረገው የነጻነት ጦርነት አሜሪካውያንን የመሩ መሆናቸውን ያስታውሳል። ተወዳጅ ያደረጋቸውም አንዳንድ በዲሞክራሲያዊ ስርዓት ግንባታ አዝጋሚነት የተሰላቹ ወታደሮቻቸው እርሳቸውን ንጉስ ብለው እንዲሰየሙ ሲያበረታቷቸው አልፈልግም ማለታቸው መሆኑን ይጠቅሳል። ይህን ሀሳብ ከአእምሯችሁ አውጡት በማለት ሀሳቡን ያቀረቡትን ገሰጹ። ዋሽንግተን ጦርነቱ ሲጠናቀቅ ሰራዊቱን በትነው ራሳቸውም ዋናው የጦር አዛዥ ስልጣናቸውን በመልቀቅ በተራ ዜግነት ወደ ግል ኑሯቸው እንደተመለሱ ርዕሰ አንቀጹ ያስታውሳል። በዚያን ጊዜ አሜሪካ አስራ ሶስቱ የብሪታንያ ቅኝ ግዛቶች ላላ ባለ ፌዴሬሽን ተሳስረው የሚተዳደሩባት ነበረች። በቀጣዮቹ ስድስት ዓመታት ታዲያ አሜሪካውያን ከፍተኛ ስልጣናትን ለክፍለ ሀገሮቹ በመተው ጠንካራ ፌዴራላዊ አስተዳደር ለመመስረት ሲታገሉ ነበር። አብዛኞቹ አሜሪካውያን በፕሬዝደንት የሚተዳደር ማዕከላዊ መንግስት ወደ ስልጣን ብልግና ያመራል የሚል ስጋት ነበራቸው። በዚያ በጣም ጥርጣሬና ስጋት በሰፈነበት ጊዜ ግን ብዙሃኑ አሜሪካውያን ለጆርጅ ዋሽንግተን እምነት ነበራቸው። ስለዚህ ማንም ተቀናቃኝ ሳይኖራቸው የመጀመሪያው የአሜሪካ ፕሬዝደንት ሆነው ተመረጡ። እርሳቸው ስልጣን ሲይዙ ዩናይትድ ስቴትስ ህገ መንግስት እንጂ የስልጣን መዋቅር አልነበራትም። እርሳቸው ስልጣን ሲለቁ ዩናይትድ ስቴትስ በታላላቅ የዓለም አገሮች እውቅና አገኘች። ጆርጅ ዋሽንግተን አሜሪካ ከጅምሩ ጠንካራ የኢኮኖሚ መሰረት እንዲኖራት ከማድረጋቸውም በላይ ድንበሮቿን እንድታሰፋ ጠንካራ ወታደራዊ ኃይል መሰረቱ። ርዕሰ አንቀጽ ጽሑፉን በማጠቃለል በአብዮት ታምሳ እንደነበር ታሪክ በሚያስታውሰን በፈረንሳይ ዲሞክራሲያዊ አስተዳደር ሽብርና ጭቆናን ተካ። በዩናይትድ ስቴትስ ግን በዋሽንግተን መሪነት የተካሄደው አብዮት ጠንካራ ዲሞክራሲና የህግ በላይነትን የሚያከብር መንግስት እንዲመሰረት አደረገ። ፕሬዚደንት ጆርጅ ዋሽንግተን ከአራት አመታት አስተዳደር በኋላ በፈቃዳቸው ስልጣን በመልቀቅ ለተኳቸው የአሜሪካ ፕሬዝደንቶች ሁሉ አርያ ሆኑ። ከዚያም በላይ ለዲሞክራሲ ዋና ቁልፍ የሆነውን የስልጣን በሰላም ከአንዱ ወደ ሌላ አስተዳደር መሸጋገር በተግባር ለዓለም ሁሉ አሳዩ፣ በማለት ርዕሰ አንቀጹ ጽሁፉን ደምድሟል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። ክቡራትና ክቡራን አድማጮች ዝግጅታችን ሊጠናቀቅ ጥቂት ሰከንዶች ይቀራሉ። ማጠቃለያ አላሰማችሁ። የአዲስ አበባ ማረሚያ ቤት የቀድሞውን የአንድነት ፓርቲ አመራር አባላትና ሀብታሙ አያሌውን እንዲፈታ ፍርድ ቤት የሰጠውን ትዕዛዝ አለመፈጸሙ የሕገ መንግሥት እሰትና ተጠያቂነት እንደሚያስከትል ፌዴራል ጠቅላይ ፍርድ ቤት አስገንዝቧል። በትግራይ ክልል በራያ አዘቦ በደረሰው ከፍተኛ ድርቅ 161 ሺህ ከሚሆነው ከጠቅላላው ሕዝብ 124 ሺህ የእህል እርዳታ እንደሚያስፈልገው የወረዳው አስተዳደር ገልጿል። ወደ 80 ከመቶ የሚሆን ሕዝብ ማለት ነው። አሉላ በነገራችን ላይ አሉላ አባ ነጋ ካረፉ ዛሬ 119 ዓመት ሆናቸው። በ50 ዓመት እድሜያቸው ነበረ የሞቱት ከራስ ሀጎስ ጋር ሽሬ አካባቢ ሲዋጉ በደረሰባቸው መቁሰል ምክንያት በተፈጠረባቸው የጤና መቃወስ ነው ያረፉ። የታሪክ ማስታወሻ ነው ሰለሞን የገለጠልን። አድማጮች፣ ለምሽቱ ያዝነውንም በዚሁ ማጠናቀቂያችን ነው። የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም፣ በደህና አደሩ። Oui, oui,